ማኅደረ ዜና እንደ ስደተኛ የልጅ ልጅ ልጅም እንደ ስደተኛ አግቢም ጠንካራ ሠራተኛ ስደተኛ አፍቃሪ ባልም ናቸው ግን የስደተኛ ጠር እንደ ነጋዴ አዱኛ የሰገደችላቸው ቢሊየነር ናቸው ግን ኃይለኛ አሳካሪ እንደ ቴሌቪዥን ሰው አስቂኝ ብጤ ናቸው ግን አዋራጅም። ዶናልድ ጆን ትራምፕ አሁን ደግሞ የቱጃር ልዕለ ሀያሊቱ ሀገር ዕውቅ ፖለቲከኛ፣ ምርጥ ተናጋሪ፣ የለየለት ጽንፈኛ ሆኑ የወግ አጥባቂው የሪፐብሊካን ፓርቲ እጩ ፕሬዚደንት ዳራም ዓላማ፣ ዕቅዳቸው የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። አልሜዲ አቤርዲንሼር ስኮትላንድ ለገነቡት የጎልፍ መጫወቻ ሜዳ በ2006 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። መሬት ከሸጡላቸው አንዱ ሰውየው ዋጋ ለማስቀነስ ሲከራከር የሚተውን ነበር የሚመስለው አሏቸው። በቅርቡ መሬቱን ሲገዙ ኩባንያቸው ስድስት ሺህ የአካባቢውን ሰዎች እንደሚቀጥር ቃል ገብተው ነበረ። ከአስር ዓመት በኋላ ዘንድሮ የራሳቸው ድርጅት ባወጣው ዘገባ እንዳመነው የተቀጠሩት 200 ሰራተኞች ብቻ ናቸው። ብልጢሏል እንዲህ ነው ይላሉ፣ የያኔው መሬት ሻጭ ለይዋሆች ከሩቅ ገነትን እያሳዩ የጨበጡትን መንጠቅ። ሀብታሙ ነጋዴ በፍታም ፖለቲከኛ ከሆኑ በኋላ ባለፈው ወር ግዙፍ የጎልፍ መጫወቻ ሜዳቸውን ጎብኝተው ነበረ። ስኮትላንድ የገቡት የብሪታንያ ሕዝብ ሀገሩ ከአውሮፓ ህብረት አባልነት እንድትወጣ በወሰነ ማግስት ነበር። ውሳኔውን ድንቅ አሉት የሕዝቡን ስሜት ደግሞ ሀገሩ እንዲመለስለት ይፈልጋል። ሰዎች ሀገራቸው እንዲመለስላቸው ይፈልጋሉ፣ ነጻነታቸውን ይፈልጋሉ። የመላው የአውሮጳ ህዝብ ትናንት ማታ ከሆነው በላይ ይፈልጋል። ድንበራቸው፣ ገንዘባቸው፣ ብዙ ነገራቸው እንዲመለስላቸው ይፈልጋሉ፣ ሀገራቸው እንዲመለስላቸው ይፈልጋሉ። ሰውየው መሬት የሸጡላቸው የዋህ እንዳሉት ቲያትር እየሰሩ ይሆን? ስኮትላንዶችስ? ትራምፕ የወሰዱባቸው መሬት የገቡላቸው ቃል እንዲመለስላቸው አይፈልጉ ይሆን? ብቻ ማይክል ፎርቢስ መጀመሪያውኑ ሰዶ ማሳደዱን አልፈለጉትም። ዋዛ ገበሬ አይደሉም። በ2006 የእርሻ መሬታቸውን እንዲሸጡላቸው ትራምፕ አባበሏቸው። እምቢኝ አሉ ገበሬው። ዋጋ ጨመሩላቸው። አልሸጥም አሉ ገበሬው። እንደገና እንደገና ዋጋ ጨመሩላቸው 450ሺህ ፓውንድ ለመሬቱ እና በዓመት 500,000 ፓውንድ ደሞዝ ልቁረጥልህ አሏቸው። ገበሬው እንደገና እምቢኝ ብለው ድርቅ። የትራምፕ ኩባንያም የፎርቢስን ትንሽ የእርሻ መሬት ከሰፊው የጎልፍ ሜዳ ጋር ቀይጦ አጠረባቸው። ገበሬው በፍርድ ቤት ተሟግተው አሸነፉ። ያኔ የአሜሪካና የብሪታንያ ጋዜጠኞች፣ የፊልምና የድራማ ደራሲዎች የገበሬውን ታሪክ የዜናቸው ማድመቂያ፣ የፊልም ድርሰታቸው ጭብጥ፣ የገቢያቸው ምንጭ አድርገው ጀግንነቱን ያራግቡት ያዙ። የማይክል ፎርቢስን ጽናት፣ ትዕግስት፣ እድል፣ ብልሃት ያላገኙ ስንት ገበሬዎች፣ ስንት ወዛደሮች፣ ስንት ደካሞች በስንት ቱጃሮች ለስንት ጊዜም ተገፍተው ይገፉስ የሆነው ነው። መልስ የማያገኘው ጥያቄ ብቻም። ስኮትላንድ የዶናልድ ትራምፕ እናት የወይዘሮ ሜሪ አን ማክሎይድ ሀገር ነው። ትራምፕ በእናታቸው በኩል ስደተኛ ናቸው ማለት ነው። አባታቸው ፍሪድ ትራምፕ ካልሽታት ከተባለችው የጀርመን ትንሽ ከተማ ወደ ዩናይትድ ስቴትስ የተሰደዱ ባልና ሚስት ልጅ ናቸው። በአባታቸውም የስደተኛ የልጅ ልጅ ናቸው ማለት ነው። በቀደም ደቡብ ጀርመናዊቱ ትልቅ ከተማ ሚዩኒክ፣ አንድ አእምሮ ሕመምተኛ ወጣት አስር ራሱን መግደሉ እንደተሰማ፣ ገዳው አሸባሪ መሆን አለመሆኑ በሚያከራክርበት መሃል ሰውየው ከቴሌቪዥን ካሜራ ፊት ብቅ አሉ። እናም የራሳቸው ጥፋት ነው አሉ የውጭ ሰው እያጋበሱ፣ አከሉ። ሰዎች ወደ ግዛታቸው እንዲገቡ ፈቅደዋል። ብሬግዚት የደረሰው ለዚህ ነው። ምክንያቱም ብሪታንያዎች የነሱ ጣጣ በጣም ሰለቸን ያሉት። የተባበሩት መንግስታት ድርጅት በተደጋጋሚ እንዳስታወቀው ከዓለም ሕዝብ 65 ሚሊዮኑም ስደተኛ ነው። አብዛኛው ስደተኛ የሰፈረው ድሃ ወይም መካከለኛ ገቢ አላቸው በሚባሉ ሀገራት ውስጥ ነው። የብሪታንያው ግብረሰናይ ድርጅት ኦክስፋም ባለፈው ሳምንት ይፋ ባደረገው ጥናቱ እንዳስታወቀው ደግሞ ከግማሽ የሚበልጠውን ስደተኛ የሚያስተናግዱት አምስት ሙስሊም ድሃ ሀገራት ናቸው፦ ዮርዳኖስ፣ ቱርክ፣ በኃይል የተያዘው የፍልስጤም ግዛት፣ ፓኪስታንና ሊባኖስ እነዚህ ሀገራት ከዓለም አጠቃላይ ምጣኔ ሀብት ሁለት በመቶውን ብቻ ያገኛሉ ዩናይትድ ስቴትስ ቻይና ጃፓን ጀርመን ብሪታንያና ፈረንሳይ ከዓለም ምጣኔ ሀብት አብዛኛውን ያጋብሳሉ እነዚህ ስድስት ሀብታም ሀገራት የሚያስተናግዱት ስደተኛ ከ65 ሚሊዮኑም ዘጠኝ በመቶውን ብቻ ነው ለዶናልድ ትራምፕ ይህም በስቶም ስደተኛ ጨርሶ አንቀበልም አሉ። በቀደም ስደተኞችን የምንቆጣጠርበት ስልት ትክክለኛነት እስኪረጋገጥ ድረስ አሸባሪዎች ይኖርባቸዋል ከሚባሉ ሀገራት ስደተኛ እንዳይመጣ ማገድ አለብን። ሀገራችን እንዲገቡ አያቶቻቸው ስደተኛ ወይም የውጭ ሰዎች ናቸው። እናታቸው ስደተኛ ናቸው ባለቤታቸው ስደተኛ ናቸው እሳቸው ግን ጸረ ስደተኛ ብቻቸውን ግን አይደሉም በሚሊዮን የሚቆጠር ተከታይ ደጋፊ አድናቂ አጨብጫቢም አላቸው የ18 ዓመቱን ወጣት ፎቶግራፍ ያየ ቆፍጣና ወታደርነቱን አይጠራጠርም። ወታደራዊ ዩኒፎርሙ በሽልማት ሪባን፣ በኒሻንና ጌጥ ተንቆጥቁጧል። ከፎቶግራፉ ግርጌ ያለው ጽሑፍ የኒውዮርክ የጦር አካዳሚ ይላል። ይሁንና ከትንሽቱ ገጠራማ ከተማ ኮርንዎል ዋል ኦን ሃድሰን አጠገብ የሚገኘው ትምህርት ቤት የግል እንጂ የአሜሪካ ወታደሮች የሚሰለጥኑበት የጦር አካዳሚ አይደለም። የቪየትናም ጦርነት ባየለበት በዚያ ዘመን ወታደራዊ ዕውቀት ያለው ቀርቶ ማንኛውም አሜሪካዊ ወጣት ቪየትናም የመዝመት ብሔራዊ ግዴታ ነበረበት። ፎቶግራፉ ላይ ቆፍጣና ወታደር የመሰለው ወጣት ግን ሀብቱንም፣ ዘመዱንም፣ ጎረቤቱንም፣ ብልጣብልጥነቱንም ጋሻ መከታ አድርጎም የጤና እክል የሚል ሰበብ ፈጠረ። እናም ከዘመቻው ቀረም። በቅርቡ ኦርላንዶ ላይ አንድ ታጣቂ 50 ሰዎችን ሲገድል፣ ግን ሰውየው በወጣትነታቸው እንዳደረጉት ሳይሆን በፎቶግራፍ እንዳስመሰሉት ወይም እንደተወኑት የሚያደርግ ጀግና ቢኖር ኖሮ አሉ ከተቃራኒው አቅጣጫ የሚተኩሱ ቢኖሩ ኖሮ በዚህ ወፈፌ አይኖች መሃል ብርቅሳ የምትገባ ጥይት ትኖር ነበረ። እኒያ ጥሩ ሰዎች እዚህ ጋር ወገባቸው ላይ ወይም ቁርጭምጭሚታቸው አጠገብ ሽጉጥ ቢታጠቁ ኖሮ ይህ የንትን ልጅ መተኮስ ሲጀምር፣ እዚያ ቤት ከነበሩት አንዳቸው ቡም ቡም፣ ይህ ውብ ትዕይንት ይሆን ነበር። ከባርኔጣም እስከ ቲሸርት ከቴሌቪዥን ማስታወቂያም እስከ መሰብሰቢያ አዳራሽ ቅስት፣ የሚጻፍ የሚነገር የሚለጠፍ መፈክራቸው አሜሪካንን ዳግም ታላቅ ማድረግ የሚል ነው። አሜሪካ ከምንጊዜውም በላይ ታላቅ የተሻለችና ጠንካራ ሆና መምጣቷን ለዓለም የምናሳይበት ወቅት አሁን ታላቁ አሜሪካም ዶናልድ ጆን ትራምፕን ፕሬዚደንቷ ታደርጋለች። የትራምፕ አሜሪካ ከሜክሲኮ ጋር የሚያዋስናትን ድንበር በግንብ ታሳጥራለች። ስደተኞችና ሙስሊሞች ግዛቷ ከገቡ ታባረራለች። ለመግባት ከሞከሩም ታግዳለች። ምናልባትም ከሁለተኛ ዓለም ጦርነት ፍጻሜ ወዲህ የሕልውናዋ መሰረት የሆነውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ስታፈርስ ወይም ከአባልነት ስትወጣም ከአውሮጳ ኅብረት ጋር ያላትን ወዳጅነት ትቀንሳለች። የትራምፕ አሜሪካ ከዓለም ሁለተኛ ሀብታም ሀገር ቻይና ጋር ያላትን የንግድ ልውውጥ ትገድባለች። ከቻይና በሚገቡ ሸቀጦች ላይ የቀረጥ ጭማሪም ታደርጋለች። በነገራችን ላይ የትራምፕ ደጋፊ አድናቂ አወዳሾች በየስፍራው ለምርጫ ዘመቻ የሚጠቀሙበት አብዛኛው ቁሳቁስ በተለይም በሸክላ ላይ የተቀረጸው የትራምፕ ምስል የሚገዛው ከቻይና ነው። የትራምፕ የውጭ መርህ አውሮፓን ከቻይና ሜክሲኮን፣ ከኔቶ ሳይለይ ለአሜሪካ መንበርከካቸውን ለማረጋገጥ ያለመ ነው። በ1947 በዩናይትድ ስቴትስ ግፊትና ጫና በብሪታንያ ትብብር እስራኤል ከተመሰረተች ወዲህ መካከለኛው ምስራቅ ሰላም ሰፍኖ አያውቅም። ከሃሪ ኤስ ትሩማን እስከ ባራክ ኦባማ የተፈራረቁት የአሜሪካ መሪዎች በዚያ ምድር ሰላም ለማስፈን እየፎከሩ ጦርነት እያቀጣጠሉ ወደ ሥልጣን እየመጡ መሄዳቸው ሀቅ ነው። ለዶናልድ ትራምፕ ግን የመካከለኛው ምስራቅ ጦርነት የተጀመረው የዛሬ 15 ዓመት ነው። የጦርነቱ ጥፋት ውድመት ደግሞ የዋና ተቀናቃኛቸው የወይዘሮ ሂላሪ ክሊንተን ውርስ ነው። በመካከለኛው ምስራቅ የተቀጣጠለው ጦርነት 15 ዓመት ካስቆጠረ በኋላም በትሪሊዮን የሚቆጠር ዶላር ካወጣና በሺ የሚቆጠር ሕይወት ከጠፋበት በኋላ አሁንም ሁኔታው ከምንጊዜውም በላይ አስከፊ ነው። ይህ የሂላሪ ክሊንተን ውርስ ቅርስ ነው፣ ሞት፣ ጥፋት፣ ሽብርና ደካም መካከለኛው ምስራቅ ለ15 ሳይሆን ለ68 ዓመት ሰላም ሰፍኖ አያውቅም። ጦርነቱ በ1948 ሲጀመር ሂላሪ ክሊንተን የአንድ ዓመት ጨቅላ ነበሩ። የዛሬ 15 ዓመት ማለት በ2001 እንደ አዲስ የተጀመረ ጦርነት በእርግጥ የለም። ቢኖር እንኳ ክሊንተን በ2001 ቀዳማዊ እመቤትም ውጭ ጉዳይ ሚኒስትርም አልነበሩም። ዩናይትድ ስቴትስ በቀጥታ የተካፈለችና የምትካፈልበትን ጦርነት የጫረችው በ2003 ኢራቅን ስትወር ነበረ። የዚያ ወረራ መሪ አቀናባሪና አዛዥ ደግሞ እንደ ዶናልድ ትራምፕ ሀብትም ውጋጥ ባቂ አክራሪ የፖለቲካ አስተሳሰብም ያላቸው የፖለቲካ ፓርቲ ተጋሪያቸውም ናቸው ፕሬዚደንት ጆርጅ ደብልዩ ቡሽ። ያም ሆኖም ትራምፕ ብዙ ሕይወት ትሪሊዮን ዶላር አጠፋም 15 ዓመት አስቆጠረ ያሉትን ጦርነት የሚያስቆምበትን መርህ አልተናገሩም። ጦርነቱን ለማጋጋም ዛቱ እንጂ የአይሲስን አረመናዊነት ናሽናል ባጭር ጊዜ እናሸንፋቸ የሂላሪ ክሊንተን አጸፋ በያዝነው ሳምንት ማብቂያም በግልጽ ይታወቃል። የአሜሪካ ሕዝብን አጠቃላይ ውሳኔ ለማወቅ ግን እስከ ህዳር መጠበቅ ግድ ነው። እስከዚያው ከመርህ ይልቅ ሌሎችን በመውቀስ መተቸት ከጨዋ ፖለቲካዊ ስብዕና ይበልጥ በተራ ዘለፋና ስድብ የተካኖት ከተጨባጭ እውነት ይልቅ ስሜትን በመጓጎጥ የተዛባ እውነትን በመጥቀስ ከሁሉም በላይ በጥላቻ የታጨቀውን የዶናልድ ትራምፕን አስተሳሰብ ብዙ ሚሊዮን አሜሪካውያን እንደሚጋሩት፣ እንደሚደግፉት፣ ለገቢራዊነቱ እንደሚጥሩለት መዘንጋት የለበትም። ነጋሽ መሐመድ ነኝ። ቸር ያሰማን።